የፊታችን ረቡዕ የፕሬዝዳንታዊ ምርጫ በሚካሄድባት ሶማሊያ እጩ ተወዳዳሪዎች ለሕዝብ ተወካዮች በርካታ ገንዘብና እጅግ ውድ ስጦታዎችን እየሰጡ ይገኛሉ ሲሉ የምርጫ ታዛቢዎች ተናገሩ። ለሁለተኛ የስልጣን ዘመን የሚወዳደሩት ፕሬዝደንት ሐሰን ሼህ አብደላን 23 እጩዎች ይወዳደሯቸዋል። መሐመድ ኢላድ ሐሰን ያጠናቀረውን ሄኖክ ሰማ ጊዜር ያቀርበዋል። የሶማሊያ ገለልተኛ የጸረ ሙስና ባለሥልጣን ጉቦ የሚሰጡና የሚቀበሉን አጋልጣለሁ ሲሉ በዛሬው ዕለት አስፈራርተዋል። አብዲስ አማታር የሶማሊያ ፓርላማ አባላት በድብቅ የሚወስዷቸውን ጉቦዎች በመረጃ ማረጋገጥ ከባድ እንደሆነም አስረድተዋል። በዝግ በሮች የሚሰጡ ጉቦዎችን በፍጥነት ለማረጋገጥ ፈተናዎች ቢኖሩብንም ምርጫው ነፃና ፍትሃዊ እንዲሆን እንጥራለን። ጉቦ የመቀበልና የመስጠት ሂደቱን በመረጃ ካረጋገጥን ለሕዝብ የምናሳውቅ ይሆናል። የቀድሞ የሞቃዲሾ ከተማ ከንቲባ ማህሙድ ታርዛን የፕሬዝዳንታዊ እጩ ተወዳዳሪ ሆነው የቀረቡ ሲሆን የሶማሊያ መንግሥት ጉቦ እየሰጠ ነው ሲሉ ወንጅለዋል። የወቅቱ የሶማሊያ ፕሬዚዳንትና የምርጫ ዘመቻ አስተባባሪዎቻቸው ስልጣንን የሙጥኝ ብለው ለመቆየት የሚያደርጓቸው ነገሮች በእጅጉ ያሳስቡናል። በአሜሪካ ድምፅ ሬዲዮ የሶማልኛ ዝግጅት ክፍል በተሰናዳ የምርጫ ክርክር የቀድሞው የሞቃዲሾ ከንቲባ ላለፉት አስርት ዓመታት ማዕከላዊ አስተዳደሯ ተዳክሞ በጦርነት ስትታመስ የቆየችውን ሀገር ሰራዊት በሁለት ዓመት ጊዜ ውስጥ እንደገና አዋቅረው በሦስት ዓመት ጊዜ ውስጥ ደግሞ ሕዝባዊ ምርጫ እንዲካሄድ እንደሚያመቻቹ ተናግረዋል። የሶማሊያ ምርጫ ለበርካታ ጊዜያት ሲራዘም መቆየቱም ይታወሳል። የሶማሊያ ፕሬዚዳንት የሚመረጡት 329 አባላት ባሉት ፓርላማ ሲሆን ተቀማጩን ፕሬዚደንት ጨምሮ 23 ተቀናቃኞች የሕዝብ ተወካዮችን ድምፅ ለማግኘት እየተፎካከሩ ነው።